ኢትዮጵያ የሁሉም ዜጎች እንጂ የጥቂት አምባገነኖችና የአንድ ፓርቲ ንብረት አደለችም ይላል የሰማያዊ ፓርቲ በጽሑፍ ያወጣው መግለጫም። የድርጅቱ የሕዝብ ግንኙነት ምክትል ኃላፊ አቶ ቴድሮስ ኃይለማርያም ነበሩ በንባብ ያቀረቡት። ሰሞኑን በኦሮሚያ ክልል በምዕራብ ጉጂ ዞን ከደቡብ ክልል ጌዲዮ ዞን አዋሳኝ በሆኑ ወረዳዎችና ና በጌዲዮ ማህበረሰብ መካከል በተፈጠሩ ግጭቶች ከመቶ ሺህ በላይ ዜጎች ንብረታቸው ወድሞ ከቀያቸው ተፈናቅለው በጊዜያዊ መጠለያ ጣቢያዎች ለተረጅነት መዳረጋቸው እጅግ የሚያሳዝንና የኢትዮጵያውያንን ተቻችሎ የመኖር አኩሪ ባህል አደጋ ላይ የጣለ ነው። ከምዕራብ ጉጂ ዞን ቀርጫ፣ አምበላ፣ ዲምቱ፣ ቢርቢርሳ፣ ሰለም ወረዳዎች የተፈናቀሉ ነዋሪዎች በወናጎ በገደብ ወረዳዎች ና በዲላ ጭጩ ከተማዎች እንዲሁም ጎቲቲ ጨርሶ ማዞሪያ ቀበሌዎች በድንኳንና በዳስ ውስጥ ተጠልለው ይገኛሉ። በመንግስት ኃይሎች አስገዳጅነት ወደ ተፈናቀሉበት ስፍራ ለመመለስ የተደረጉ ጥረቶችም የከፋ ውጤት እያስከተሉ ይገኛሉ። ከዚህ በተጨማሪም ከ ሀያ አምስት ዓመታት በላይ በቤኒሻንጉል ጉምዝ ካማሺ ዞን ይኖሩ የነበሩ ከ ስምንት መቶ በላይ ዜጎች ቤት ንብረታቸው ተቃጥሎ ድብደባና እንግልት ደርሶባቸው ወደ ባህር ዳር ከተማ ቢሰደዱም የአማራ ክልላዊ መንግስት የተፈናቃዮችን ጩኸት ለመስማትና እርዳታ ለመለገስ ቁርጠኝነቱን አላሳየም። በዚህም ምክንያት እነዚህ ተፈናቃዮች ባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያንና አባይ ማዶ ቀበሌ 11 መጋዘን ውስጥ ተጠልለው ለከፋ ችግር ተዳርገዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው ሰሞኑ በጉጂ ዞን አካባቢ እንደነበሩ በመጥቀስ ተከታዩን አክለዋል። በቅርቡ እኔ ወደ ምዕራብ ጉጂ ዞን ሄጄ ነበር። ይዛ አካባቢም ቶ ላይ ስለሆንኩና ያየኋቸው ነገሮች በጣም የሚያሳዝኑ ናቸው። በጣም ዜጎች በየሜዳው ላይ ለስንት ዓመት ያፈሩት ሀብት ተቃጥሎ ተበትነው ነው የምናያቸው። ከዛሬ 20 ዓመት ፊት የነበረው የዜጎች መፈናቀል ዛሬም እንደቀጠለ ነው ያለው። እንዲያውም በቁጥር ተባብሰው ስለዚህ በተለይ በዚህ በምዕራብ ጉጂ ዞን በጌዲዮና በጉጂ ኦሮሞ ማህበረሰብ መካከል የተፈጠረው ችግር ስርዓቱ እንደ ጥቂት ነገር ወይም እንደ ቀላል ነገር አድርጎ ቢቆጥረውም ሕዝቡ ግን እየደረሰበት ያለው በደልና እንግልት እስከ ሞት ድረስ የደረሰ ችግር እንዳለ የትኛውን ሚዲያ አልዘገበውም እስካሁን ድረስ። ለምሳሌ ኦሮሚያ ክልል ምዕራብ ጉጂ ዞን ቡሌሆራ ከተማ ወደ 14 አስተዳደር ግቢ ሲጠለዋሉ ከ50 ሺህ በላይ ደግሞ ቀርጫ ወረዳ አስተዳደር ጽፈት ቤቶች ተጠልለው አሉ። ይሄ ኦሮሚያ ላይ ብቻ ያለው ነው። ከዛ ውጭ ያሉት ግን ጌዴዮ ዙሪያ ዲላ ከተማ፣ ጪጩ፣ ወናጎ የሚባሉት አካባቢዎች በተለያየ ዳስ ውስጥ ተጠልለው ህዝቡ ነው። በየቀኑ የእኛ የፓርቲ አመራሮች እንዲያውም እያስተባበሩ በርካታ የሆን ነገር በቀን እስከ 23 ሺህ ዳቦ የተለመነ ነው ተጠልለው ያሉትና ይሄ ሲታይ በጣም አስቸጋሪ ነገር ነው። ወደ ቦታው ደግሞ በኃይል ለመመለስ ጥረት የደረገ ነው ስፔሻል ኮማንድ ፖስቱ። ወደ ቦታችሁ ተመለሱ የሚል በኃይል ግፊት እየወሰደ ነው። እዛ ማህበረሰብ ጋር ያለው ችግር ሳይፈታ እነሱን በኃይል ወደዛ እንዲመለሱ ማድረግ የበለጠ ሰዎችን ለችግር እየዳረጋቸው ታሰሩ ስለተባሉ ሰዎች የተጠረጠሩበት ጉዳይና ያሉበት ሁኔታ ጠይቃችሁ ነበር ወይ? ከሆነ ደግሞ ዘርዘር ያለ መረጃ ልትሰጡን ትችላላችሁ ተብሎ ከዲ ደብልዩ ለቀረበ ጥያቄ ምክትል የህዝብ ግንኙነት ኃላፊው አቶ ቴድሮስ ተከታይን ብሏል። እኔ በቦሌ ክፍለ ከተማ ኮማንድ ፖስቱ ካሰራቸው ሰዎች ወደ 143 ሰዎች መገናኛ ኮከብ ፖሊስ ጣቢያ በተለምዶ እዛ እንደታሰሩና ቦታውም ተገኝቼ ለማየት ለመታዘብች ያለው በጣም የሚያሳዝነው ከራሱ ከኢህአዴግ ጋር የታገሉ ሰዎች ሁሉ ታስረዋል። በቃ በቃን ብለው ሌላ መስመር ስለያዙ የቀድሞ የኢትዮጵያ የጦር አባላት ታስረዋል። የሰብ ዓመት ሽማግሌ ታስረዋል። ከነኛ ሰዎች አንዱ አባላችን ጌትዬ ግዛው እዛ ፖ የፖሊስ ጣቢያ አሁንም በስር ይገኛል። ጉዳዩን ለመከታተል ስሞክር ያው ኮማንድ ፖስቱ ከሁሉም የበላይ ነው እና በኮማንድ ፖስቱ የተያዘን ሰው ሄዶ ሲጠየቅ ራሱ በቃ ኮማንድ ፖስቱን የያዘው ጉዳዩን መልስ የሚሰጥም ሰው የለም። የታሰሩበት ምክንያትም አሳፋሪ ብለውታል አቶ ቴድሮስ የእገሌን ዘፈን በሞባይልህ ጭነሃል፣ የእገሌን ባንዲራ በስልክ ቀፎህ ተገኝቷል የሚል እንደሆነ በመጥቀስ ለዲ ደብሊው ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።